እግዚአብሔር የተመሰገነ ይሁን። የመልእክቴ ርዕስ ደቀ መዛሙርቱ ያልገባቸው ግልጽ ትምህርት የሚል ነው። የማርቆሱን ወንጌል በተከታታይ ስናጠና ነበር። አንድ ሁለት ሶስት ዓመት ይሆነዋል እና ዛሬ የምንመለከተው ይሄ ቁጥር 31 እና 32 ላይ ነው። ሁል ጊዜ የሚገርመኝ ክፍል ነው። ደቀ መዛሙርቱ ያልገባቸው ግልጽ ትምህርት ነው። እና ይህንን ማየት በጣም ጠቃሚ ይሆናል ብዬ ያስባለሁ። ስለዚህ ንባቡ እንደምታዩት የራሱንም ደቀ መዛሙርት ጌታ ኢየሱስ ሰብሰብ አድርጎ ወደ ራሱ የሰው ልጆች በሰዎች እጅ አልፎ ይሰጣል፣ እነሱም ይገሉታል። ከተገደለም በኋላ በሶስተኛው ቀን ይነሳል ብሎ ያስተምራቸው ነበር። እነሱ ግን ያንን ቃል አልተገነዘቡትም፣ እሱንም ለመጠየቅ ፈርተው ነበር ይላል። ይሄ ቃል ነው ዛሬ እንዲሁ በጣም አስፈላጊ በሆነ መንገድ እንድንመለከተው የሚያስፈልገው ጌታ ኢየሱስ ክርስቶስ ወንጌሎች ሁሉ ውስጥ ሲያስተምር ሲሰብክ ነው የምንመለከተው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌል ጌታ ኢየሱስ ሲያስተምር ነው የምታዩት እና እንዲሁም ከሞቶ ከተነሳም በኋላ እንኳን ሐዋርያ ሥራ ምዕራፍ አንድ ላይ እንደተገለጠው ለደቀ መዛሙርቱ ሞቶ ከተነሳ በኋላ አርባ ቀን እየታያቸው አስተማራቸው ይላል ስለዚህ ጌታ ኢየሱስ ያስተምር ነበር ይሰብክ ነበር እና በተለይ ደቀ መዛሙርቱን ደግሞ ለየት ያለ ለአገልግሎት የሚያበቃ ትምህርት ያስተምር ነበር እና የጌታ ትምህርት የመጀመሪያ ተማሪዎቹ ደቀ መዛሙርቱም ቢሆኑ በጣም ብዙ ሰዎች ትምህርቱን ስብከቱን ሰምተዋል ለምሳሌ ማቴዎስ አምስት እስከ ማቴዎስ ሰባት የተራራው ስብከት የተባለው ተብሎ የሚታወቀው በጣም አስደናቂ ክፍል ነው። እዛ ላይ ደቀ መዛሙርቱ እዚህ ጋ ፊትለፊቱ ተቀምጠው ከተራራው በታች በጣም ብዙ ሺህ ሰው ተሰብስቦ እንደነበር ነው እና ታስታውሳላችሁ። ጌታ ኢየሱስ አምስት ሺህ ሰዎች እንደመገበ፣ ስድስት ሺህ ሰዎች እንደመገበ እንደዚህ ወንዶች ብቻ ናቸው እነዚህ ሴቶች ቢጨመሩ ወደ አስር ሺህ ከህፃናትና ልጆች ቢጨመሩ የሚሆኑ ሰዎች እየተሰበሰቡ ጌታ ኢየሱስን ይሰሙት ነበር። ስለዚህ ሲያስተምር ብዙዎች ገብቷቸው ነበር ወይ የሚያስተምረው ትምህርት የሚለውን ሲጠየቁ፣ አዎ ብዙዎች ገብቷቸዋል። በግልጽ ቋንቋ ነው የሚያስተምረው። አንዳንዶች ያልገባቸው አሉ። ደቀ መዛሙርቱ ልክ እንደ ብዙዎቹ፣ እኔም አሁን ብዙ ጊዜ መጽሐፍ ቅዱስ አስተምራለሁ፣ የማይገባኝ ነገር አለ። ማጥናት ያለብኝ በጣም በጥልቅ መቆፈር ማጥናት ያለብኝ ነገሮች አሉ። አሁንም አሁንም እና ደቀ መዛሙርቱ ብዙ ነገር ገብቷቸዋል ብዬ አስባለሁ። ያልገባቸው ብዙ ነገሮችም ነበሩ። የዛሬው መልእክት ያልገባቸውን ነገር የሚያሳይና አንዳንድ ጠቃሚ ነጥቦችን እንድናይ የሚያደርግ ነው። መቼም ሁሉም ነገር ቢገባን ጥሩ ግን ያልገባን ነገር ካለ እንዲገባን መጸለይ ደግሞም እርምጃ መውሰድ አለብን እና ስለዚህ ትምህርቴን ስጀምር ጌታ ኢየሱስ ያስተማራቸውን ትምህርቶች እንዲሁ አሰሳ ማድረግ እፈልጋለሁ በሁለት በሶስት ስላይድ ላይ ጌታ ኢየሱስ ያስተማራቸው እጅግ ብዙ ናቸው ብዙ ነገሮች አንዳንዶቹም መጥቀስ ይቻላል ጌታ ኢየሱስ ካስተማራቸው ውስጥ ስለ ራሱ አሁን እዚህ ጋር ለደቀ መዛሙርቱ እንደሚያስተምረው እንደሚያዝ በአለቆች በሰዎች እጅ አልፎ እንደሚሰጥ በኋላ መጣበታለሁ። አስተምሯል መከራ እንደሚያይ አስተምሯል። ስለ ዳግም ምጻት ጌታ ኢየሱስ አስተምሯል። ዳግም ምጻት አሁን አንዳንድ ሰዎች እኔ በእነዚህ ዘመኖቼ ያየሁት በጣም ከጫፍና ጫፍ የሆኑ ስለ ዳግም ምጻት ብዙ ትምህርቶች አሉ። ጌታ ኢየሱስ ግን በጣም ግልጽ ነው ያስተማረው ነገር አንድ ቀን ጌታ ኢየሱስ ክርስቶስ ይመጣል። ስለ ጸሎት ጌታ ኢየሱስ በጣም አስተምሯል። አባታችን የሚለው ጸሎት ጌታ ኢየሱስ ነው ያስተማረው። እንዴት ነው መጸለይ ያለብን እንዴት ነው ብለው ሲጠይቁት እንደዚህ ነው መጸለይ ያለባችሁ። የጸሎት ፓተርን ነው የምንለው እሱን አስተምሯል። ስለ ንስሐ ጌታ ኢየሱስ በደንብ አስተምሯል። ስለ አገልግሎት አገልግሎትን በተመለከተ እኔ ብዙ ጊዜ አገልግሎትን በተመለከተ እንደ ስልጠና ማኑዋል ነው ብዬ የምቆጥረው ማቴዎስ ወንጌል ምዕራፍ 10 ነው። ማቴዎስ ወንጌል ምዕራፍ 10 ላይ ደቀ መዛሙርቱን ስለ አገልግሎት ምንነትና ስለሚያስከፍለው ዋጋ በጣም በዝርዝር ያስተማረበት ቦታ ነው። የስልጠና ማኑዋል እለዋለሁ። ያልኳችሁ ስለ ራሱ ስለ ራሱ ስለ ጌታ ኢየሱስ፣ ስለ መንፈስ ቅዱስ ጌታ ኢየሱስ አስተምሯል። መንፈስ ቅዱስን በተመለከተ በጣም ብዙ መምታታት አለ አሁን በአለማችን ላይ በጣም ብዙ። ግን ጌታ ኢየሱስ ስለ መንፈስ ቅዱስ ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ምዕራፍ 16 ላይ ግልጽ የሆነ ትምህርት አስተምሯል። በጣም የሚገርም እና ስለ እግዚአብሔር ራሱ ስለ እግዚአብሔር አብ ወልድ መንፈስ ቅዱስነት አሁን ባለፈው ኢትዮጵያ የኩ ጊዜ በባህርዳር ሄጄ ነበር። ባህርዳር ለመሪዎች ሙሉ ሶስት ቀን ሙሉ ማለት ትችላላችሁ። ሁለት ቀን አርብና ቅዳሜ ሙሉ ሙሉ ቀን ስለ ስላሴ ነው ያስተማርኩት። እና በጣም ብዙ መምታታት አለ ስለ ስላሴ፣ ኢቭን በትልቅ ከተማ ደረጃ ማለት ነው። እና ጌታ ኢየሱስ ግን እነዚህን ሁሉ በግልጽነት አስተምሯል እና በትምህርቶች ውስጥ ደግሞ ብዙዎቹን በምሳሌም ነው ያቀረባቸው። የምሳሌ ስብከቶች እና ትምህርቶች ወደ ሁለተኛው ስላይድ መጨረሻ ላይ ሄጃለሁኝ። ለምሳሌ የዘሪውን ምሳሌ ዘሪ ያለ ጌታ ኢየሱስ የወንጌል ስብከትን ሲናገር ሊዘራ ወጣ፣ አንዳንዱ ዘር በመንገድ ዳር፣ አንዳንዱ ዘር በቁጥቋጦ ውስጥ፣ አንዳንዱ ዘር በመልካም መሬት ላይ አረፈ ብሎ በምሳሌ የወንጌል አገልግሎትን ሲያስረዳ ታያላችሁ። የእግዚአብሔር መንግስት እዛ ማቴዎስ 13 ላይ ምንድን ነው የእግዚአብሔር መንግስት የምትመስለው? በምን እመስላታለሁ ብሎ ምሳሌዎችን የተለያዩ አይነት ምሳሌዎችን ማቴዎስ 13 ላይ በዝርዝር እያቀረበ ሲያስረዳ ታያላችሁ። በጣም የሚገርም ነው። የመጨረሻውን ፍርድ በተመለከተ ጌታ ኢየሱስ ክርስቶስ የመጨረሻውን ፍርድ በተመለከተ አስተምሯል። የአማኞች መጨረሻ ምን እንደሚሆን የማያምኑ ሰዎች መጨረሻቸው ምን እንደሚሆን ስለ መንግስተ ሰማይ እኛውን አንዳንድ የምንጠይቃቸው ጥያቄዎች አሉ። መንግስተ ሰማይ ምን ትመስላለች? በደንብ ተገልጿል መጽሐፍ ቅዱስ ላይ። ስለ ሲኦል ሲኦል ምንድን ነው? በሲኦል ሰዎች የማያምኑ ሰዎች የሚጠብቁት ምንድን ነው? ሲኦል የጊዜ ገደብ አለው ወይ? የመሳሰለውን ጥያቄ ብትጠይቁ እዚሁ ጌታ ኢየሱስ ትምህርት ላይ ታገኙታላችሁ። ስለ ጋብቻ እና ስለ ታማኝነት ጌታ ኢየሱስ በግልጥ አስተምሯል። ምናልባት እንደዚህ ማለት ጥሩ ሳይሆን አይቀርም፣ ጌታ ኢየሱስ ክርስቶስ ያላስተማረበት ምንም ጉዳይ የለም። ያልተናገረበት፣ ሁሉን ነገር ተናግሯል። ጌታ ኢየሱስ ስለ ልጆች አስተዳደግ፣ ስለ ትጋት፣ ስለ ስራ ትጋት በደንብ በደንብ ሁሉን ነገር አስተምሯል። እና ትኩረቱ ግን ወንጌል ነው። ወንጌልን ደግሞ በደንብ ጌታ ኢየሱስ ክርስቶስ ሰብኳል። ብዙዎቹ ትምህርቶች አሁን መጀመሪያ ላይ እንዳልኩት በደቀ መዛሙርቱ ዘንድ ትክክለኛ ግንዛቤ አግኝተዋል፣ በደንብ ገብቷቸዋል ግን ያልገባቸው ጥያቄ ያቀረቡባቸው መልእክቶች፣ ትምህርቶች፣ ምሳሌዎችም ነበሩ። ለምሳሌ የዘሪው ምሳሌ ጌታ ኢየሱስ ክርስቶስ ከተናገረ በኋላ ሰዎች ምንድን ነው ይሄ? ስለምንድን ነው አንተ የምትናገረው? ምን ማለት ነው ይሄ ብለው ባሉበት ጊዜ ለብቻቸው አስረድቷቸዋል። እናንተስ እንደ ሌሎቹ አታምኑም እንዴ አይገባችሁም እንዴ ብሎ ሲገልጥላቸው ታያላችሁ። ካልገባቸውና በኋላ ከሆነ በኋላ የገባቸው ነገር ማለት ካልገባቸው እና በኋላ ከሆነ በኋላ የተረዱት ነገር እንዳለ እዚህኛው ስላይድ ላይ መጨረሻ ላይ ታያላችሁ። ለምሳሌ ካልገባቸው እና በኋላ ከሆኑ በኋላ የገባቸው ነገር እንዳለ ዮሐንስ ወንጌል ላይ ተገልጦ ታያላችሁ እና አንድ ምሳሌ አለኝ። ያልገባቸው ነገር አንድ ምሳሌ ነው ይሄ አሁን ዮሐንስ ወንጌል ምዕራፍ 2 ቁጥር 22 ላይ ጌታ ኢየሱስ ሞቶ ከተነሳ በኋላ የተጻፈ ወንጌል ነው። ዮሐንስ ወንጌል እና ቁጥር 22 ላይ ምን የሚል ነገር ተጽፏል? እሱም ከሞት ከተነሳ በኋላ ተመልከቱ፣ ከሞት ከተነሳ በኋላ ነው የተጻፈው። እሱም ከሞት ከተነሳ በኋላ የእሱ ደቀ መዛሙርት ይህንን ለነሱ ነገሯቸው እንደነበረ አስታወሱ። እኔ ከሞት እነሳለሁ ያላቸው ነገር ምንድን ነው? ይህንን ህንፃ የቤተ መቅደሱን አፍርሱት በሶስተኛው ቀን አነሰዋለሁ ነው በግልጥ ያላቸው እና ብዙ ሰዎች ምን ማለቱ ነው? ሄሮድስ አርባ ዓመት ሲገነባው የቆየውን እንዴት በአንድ ቀን አፍርሶ በሶስተኛው ቀን እንደገና ይገነባዋል? ያሉ ሰዎች ነበሩ። እና ግን እዛ የዮሐንስ ወንጌል ጸሐፊው ይህንን የተናገረው ስለ ራሱ አካል ነው። እኔ ሞታለው በሶስተኛው ቀን ምን አደርጋለሁ እነሳለሁ ብሎ ነው። ይህንን ደግሞ ደቀ መዛሙርቱ ያስተዋሉት እና የገባቸው ሞቶ ከተነሳ በኋላ ነው። ሞተ ጌታ ኢየሱስ በሦስተኛው ቀን ተነሳ እና ነግሮን ነበር ብለው አስታወሱ። እነሱም መጽሐፍትንና ኢየሱስ ተናግሮ የነበረውን ቃል አመኑ። ከሞት ከተነሳ በኋላ አስቡት፣ ሶስት ዓመት ተኩል አብረው ቆይተው ያላመኑበት ነገር ነበር ደቀ መዛሙርቱ እና አሁን ከሞት ከተነሳ በኋላ አመኑ ነው የሚለው የእግዚአብሔር ቃል። አንድ የጴጥሮስን ጥያቄ እዚህኛው ላይ አሳያችኋለሁ። አሁን ጴጥሮስ አንድ ጊዜ ጌታ ኢየሱስ ክርስቶስ የተማረውን ያስተማረውን ነገር ሲጠይቅ ታያላችሁ። እና ይሄ ደንበኛ ምሳሌ ነው። ከዛ ከዮሐንስ ወንጌል ምዕራፍ 2 ቁጥር 22 በተጨማሪ ጴጥሮስ ማቴዎስ ወንጌል ምዕራፍ 16 ቁጥር 23 ላይ ደቀ መዛሙርቱን ሁሉ ወክሎ የጠየቀው ጥያቄ ነው እና እንደዚህ ይላል ነገሩ። ከዚያን ሰዓት ጀምሮ ኢየሱስ ለደቀ መዛሙርቱ እሱ ወደ ኢየሩሳሌም እንዴት መሄድ እንደሚገባውና ከሽማግሌዎች ከካህናት አለቆችና ከፀሐፍትም በብዙ ነገሮች እንደሚሰቃይና እንደሚገደልም እንዲሁም በሶስተኛው ቀን እንደገና እንደሚነሳ ይነግራቸው ነበር። ታያላችሁ። እና አሁን ማቴዎስ ዘጠኝ ቁጥር 31 እና 32 ነው። ቤዛ አድርጌ የምናገረው ቅድም ሳነብ ሰምታችሁኝ ከሆነ ማርቆስ 9 31 ላይ ለደቀ መዛሙርቱ ለብቻቸው የሰው ልጅ በሰዎች እጅ አልፎ ይሰጣል፣ እነሱም ይገሉታል፣ ከተገደለም በኋላ በሦስተኛው ቀን ይነሳል ብሎ ያስተምራቸው ነበር ይላል። አሁን ማቴዎስ 16 ላይ ያንኑ ነገር ጌታ ኢየሱስ ያስተምራቸዋል ይላል። ተመልከቱ ሳነበው፣ ከዚያን ሰዓት ጀምሮ ኢየሱስ ለደቀ መዛሙርቱ እሱ ወደ ኢየሩሳሌም እንዴት መሄድ እንደሚገባው። ከመቼው ሰዓት ጀምሮ ነው? ደቀ መዛሙርቱን ጌታ ኢየሱስ ክርስቶስ ሰብስቦ አንድ ጥያቄ ጠየቃቸው። የሰው ልጅ ማን እንደሆነ ሰዎች ስለሱ ምን ይላሉ? ማለት ስለ ራሱ ነው ጌታ ኢየሱስ የጠየቀው እና አንዳንዶቹ የተለያየ መልስ መለሱ። ጴጥሮስ ግን ብድግ ብሎ አንተ ኢየሱስ ክርስቶስ የእግዚአብሔር ልጅ ነህ፣ ወደ ዓለም የሚመጣው የእግዚአብሔር ልጅ ነህ ብሎ መለሰ። አንተ ክርስቶስ ነህ። ክርስቶስ የሚለው የግሪኩ ቃል ምን ማለት ነው? መሲህ ማለት ነው። ለሰዎች የምትሞተው ለሰዎች አዳኝ የሆንከው አንተ ነህ ብሎ ተናገረና ጌታ ኢየሱስ ይህንን የሰማይ አምላክ እግዚአብሔር አባቴ እንጂ ስጋና ደም አልገለጠልህም። ስለዚህ እኔ በዚህ ቃል ላይ አለቴን፣ ቤተ ክርስቲያኔን እመሰረታለሁ ብሎ ጌታ ኢየሱስ ክርስቶስ የተናገረበት ክፍል ነው። ከዚያን ሰዓት ጀምሮ ነው ለደቀ መዛሙርቱ እሱ ወደ ኢየሩሳሌም እንዴት መሄድ እንደሚገባው ከሽማግሌዎች ተመልከቱ፣ ከምኖች ከሽማግሌዎች፣ ከካህናት አለቆችና ከጸሐፍትም በብዙ ነገሮች እንደሚሰቃይ እንደሚገደልም እንዲሁም በሦስተኛው ቀን እንደገና እንደሚነሳ ይነግራቸው ጀመር። አሁን እዚ ጋር ይነግራቸው ጀመር። ማርቆስ ላይ ግን ምን ያስተምራቸው ጀመር ነበር ያስተምራቸው ነበር። በማስተማር ደረጃ ነው ማርቆስ ላይ እንደተናገረ የሚነገረው። ነገሩ በዚህ አላበቀም። ቁጥር 22ና ያነበብኩት 23 ላይ ስትመጡ ግን ከዚያም ጴጥሮስ ወስዶ ሊገስጸው ጀመረ። ይህ ካንተ ይራቅ ጌታ ሆይ፣ ይሄ ላንተ አይሆንብህ አለው። ቁጥር 21 የቀደመው 22፣ ያሁኑ 23 ቁጥር 23 ላይ ጌታ ኢየሱስ እንግዲህ ከጥቂት ቁጥሮች በፊት ጌታ ኢየሱስ ማን ነኝ ብሎ ሲናገር፣ አንተ ክርስቶስ የእግዚአብሔር ልጅ ወደ ዓለም የሚመጣው የእግዚአብሔር ልጅ ክርስቶስ ነህ ብሎ የተናገረው ጴጥሮስ ኢሚዲትሊ ከጥቂት ቁጥሮች በኋላ ወረድ ብሎ ወስዶ ጌታ ኢየሱስን ሊገስጸው ጀመረ እና ምንድን ነው እያለ ያለው? ይሄ ከአንተ ይራቅ ጌታ ሆይ ይሄ ለአንተ አይሁንብህ ብሎ ተናገረ እና ይህንን እንደተናገረ ጌታ ኢየሱስ እርሱ ግን ዞሮ ለጴጥሮስ እንደዚህ አለው አንተ ወደኋላ ሂድ ሰይጣን፣ ለእኔ እንቅፋት ነህ፣ አንተ የሰዎችን ነገሮች እንጂ የእግዚአብሔርን ነገሮች አታስብምና አለው ይላል። በጣም የሚገርም ነው። ደቀ መዛሙርቱ አንዳንድ ነገር ወዲያው ይገባቸዋል፣ አንዳንድ ነገር ደግሞ አይገባቸውም ማለት ነው። በተለይ የጌታ ኢየሱስ ክርስቶስ መያዝ፣ መሰቃየት፣ መገደል እና በሶስተኛው ቀን መነሳት ብዙ ካልገባቸው ነገሮች አንዱ ነው ማለት ትችላላቸው ጴጥሮስ በመጀመሪያ ቀድሞ ይህንን ነገር ሲናገር አስደናቂ ነው፣ አስደናቂ ነው እና አሁን ወደ ዋናው ቴክስቴ እመጣለሁ። የማርቆስ 9 ቁጥር 31 እና 32። ደቀ መዛሙርቱ ያልገባቸው ትምህርት፣ ደቀ መዛሙርቱ አልገባቸውም። ዋና ርዕሴ። እኔ ለሰዎች ይህንን ማስረዳት እፈልጋለሁ። ደቀ መዛሙርቱ በእውነት አልገባቸውም። ብዙ ሰዎች ብዙ ሰዎች ክርስትና ምን ማለት እንደሆነ ያልገባቸው ሰዎች አሉ፣ አሁንም በዚህ ዘመን። ያኔ ደቀ መዛሙርቱ አልገባቸውም። ምንድ ነው ያልገባቸው ነገር የሚለውን ስትመለከቱ ቃሉ ነው የሚለው። እነሱ ግን ያንን ቃል አልተገነዘቡም። አልተገነዘቡም ማለት አልገባቸውም ማለት ነው። አልገባቸውም፣ ቃሉ እና ግን ጌታ ኢየሱስ ክርስቶስ የተናገረው ነገር የማይገባ ነው ወይ? ያልገባቸው ነገር ምንድን ነው የሚለውን ስንመለከት እኔ በቅደም ተከተል የተናገራቸውን ነገሮች ለማስቀመጥ እፈልጊያለሁ። በመጀመሪያ ተመልከቱ፣ የሰው ልጅ የሚለውን ነው የተናገረው። ሲጀምር የሰው ልጅ በሰዎች እጅ አልፎ ይሰጣል። የሰው ልጅ ማን ነው? የሰው ልጅ በደንብ በደንብ ደቀ መዛሙርቱ ይህንን የሚያውቁ ይመስለኛል። የሰው ልጅ የሚለው ነገር መቼም አረፍተ ነገሮች እና የቋንቋ ቅደም ተከተሎች የቃላት ቅደም ተከተሎች ትርጉም አላቸው። የሰው ልጅ የሚለው ነገር ጌታ ኢየሱስ ስለ ራሱ የተናገረው ነገር ነው። እንዳውም ይህንም በተመለከተ ለመቁጠር ሞክሬአለሁ። በወንጌሎች ውስጥ ብቻ ሀያ አንድ ጊዜ ጌታ ኢየሱስ የሰው ልጅ ተብሎ ተገልጧል። በጠቅላላ መጽሐፍ ቅዱስ ወደ ሃምሳ ስድስት ጊዜ የሰው ልጅ የሚለውን ቃል ታገኛላችሁ። ግን ወንጌል ውስጥ ብቻ ሀያ አንድ ጊዜ እና ለምሳሌ ሉቃስ 19 አስርን እዚ ጋር ጠቅሻለው ማንበብ አያስፈልግም ጊዜ ስለማይኖር። ግን እዛ ላይ የተጠቀሰው ቃል የሰው ልጅ የጠፋውን ለመፈለግ መጥቷል ይላል። ማነው እሱ? ጌታ ኢየሱስ ነው። የሰው ልጅ የዘኪዎስ ታሪክ ላይ ነው። ዘኪዎስን ሰዎች ሁሉ ቀራጭ ስለነበረ እንደ ኃጢአተኛ እና በቃ ምህረት ሊያገኝ የማይችል የለየለት ብለው ነው ፈሪሳውያን የሚቆጥሩት ጌታ ኢየሱስ ቀጥታ ዘኪዎስ ጋር ሄደ ዛፍ ላይ ተቀምጦ እና ስሙን ማንም ሰው የነገረው አይመስለኝም አናይም ግን ዘኪዎስ ውረድ ብሎ እንደተናገረው ከዛ ይሄ የአብርሃም ዘር ነው እና ሊድን ይገባዋል አለና የሰው ልጅ የመጣው የጠፋው ምን ለማድረግ ነው ለመፈለግ ነው ስለዚህ ጌታ ኢየሱስ ክርስቶስ ራሱን ይጠራ የነበረው የማን ልጅ እያለ ነው? የሰው ልጅ እያለ ነው። ደቀ መዛሙርቱ ይሄ አይገባቸውም ብዬ መናገር አላስብምን ምናልባት ምናልባት ጌታ ኢየሱስ ክርስቶስ ከስላሴ አንዱ የሆነው ወደ ምድር ወርዷል አምላክ ነው ይሄ ብሎ ማለት ለአይሁዳውያን በጣም ከባድ ነው። ይህም ከባድ የሆነው ከሆኑ የሐሰት ትምህርት አስተማሪዎች እየተነሳ ነው። እኔ ስላሴን አስተምር ነበር ባህር ዳር ብያችኋለሁ። ማቴሪያል ያው ማዘጋጀት አለብኝ። ዝም ብሎ ሰው ፊት መቆም ትክክል አይደለም። የመጣልን መናገር የለብንም መድረክ ላይ እና አይሁዶች በስላሴ ላለማመን ስላሴ በብሉይ ኪዳን ስላልተገለጠ ነው ወይ የሚል ጥቅስ ጠቅሼ አይደለም፣ ስላልተጠቀሰ አይደለም እንዳውም እግዚአብሔር የሚለው ቃል የተገለጠው ብሉ ኪዳን ላይ በብዙ ቁጥር ነው። እግዚአብሔር ራሱ ኤሎሂም፣ እግዚአብሔር ብዙ ብዙ ብዙ ብዙ ነው እና አብ ወልድ፣ መንፈስ ቅዱስ ውስጡ አለበት እና የሆነ ፈላስፋ ሞኖ ምናምን ዳይስ የሚባል አይሁዳዊ ፈላስፋ ነው። አይሁዶችም ጠቅላላ ብሉኪዳን ላይ ያለው የእግዚአብሔር ብዙህነትን የሚገልጥ ቃል እንዳይኖር እና አይሁዶች በአብ በወልድ በመንፈስ ቅዱስ አይነት መገለጥ እግዚአብሔርን እንዳያምኑ ያደረገው አንድ ሰው ነው። የሰዎች ፍልስፍና እና የሰዎች የነገሮችን ጠምዝዞ ማስተማር የብዙ ሰዎችን ሕይወት አጥፍቷል። ቅድም ስንነጋገር ነበር ከነ ሙሉም መቤት ጋር በጣም አስጨናቂ ዘመን እንደሆነ። ግን የሰው ልጅ የሚለው ቃል የሰውን ስጋ ለብሶ መምጣቱን ደቀ መዛሙርቱ እንዲያዩ የገለጠበት መንገድ ነው። የሰው ልጅ ሰው ነው ማለትም እንኳን ቢሆን ከባድ አይደለም ለመረዳት ይመስላችኋል? አይመስለኝም። አሁን የሚቀጥለው ነገር በሰው እጅ አልፎ ይሰጣል። ይሄም ከባድ አይደለም። ከባድ በኋላም ከባድ ነው ወይ ከባድ አይደለም ወይ ይሄ ለመረዳት ያስቸግራለሁ የሚለውን ነገር እናገርበታለሁ። ግን በሰው እጅ አልፎ ይሰጣል የሚለው ቃል ምን ማለት ነው? ጌታ ኢየሱስ እንደሚካድ የሆነ ከሃዲ በጌታ በኢየሱስ ክርስቶስ አልፎ መሰጠት ጥቅም የሚያገኝ የመሰለው ሰው እንደሚሸጠው የሚገልጥ ነገር ነው። ሁላችንም እናውቃለን። ከደቀ መዛሙርቱ መካከል ይሁዳ ጌታ ኢየሱስን አሳልፎ ሰጥቶታል። ለሰላሳ ብር አሳልፎ ሰጥቶታል። በገንዘብ ለውጦታል፣ ቀይሮታል፣ ክዶታል፣ ቢትሬይ አድርጎታል። ጌታ ኢየሱስን ክዶታል። በዚህም ዘመን አማኞች መስለው ጌታ ኢየሱስን ለገንዘብ የለወጡ ብዙ ናቸው። ማለት በየዘመኑ ታሪክ ታያላችሁ። ሃይማኖተኞች ወይም አማኞች መንፈሳውያን መስለው እግዚአብሔርን እና የእግዚአብሔርን ስራ ለስጋዊ ጥቅማቸው የለወጡ ብዙ ሰዎች ናቸው። ያላለውም በስሙ የሚናገሩ ለመደነቅ፣ ተቀባይነት ለማግኘት ክርስቶስንን ብለው የሚመጡ የመጡ ብዙዎች ናቸው። እየካዱት የሚክዱት አሉ። የሚሰጠው ያን ጊዜ የተሰጠው በሰው እጅ ነው፣ ለሰዎች ነው አልፎ የተሰጠው እና ይሄ ይህንን ለመረዳት ሮኬት ሳይንስ እንደሆነ ከባድ አይመስለኝም። ምን በሰው እጅ አልፎ ይሰጣል? ልጠይቁት ትችላላችሁ። በማን መቼ እንዴት የሚለው ግን በሰው እጅ አልፎ ይሰጣል የሚለው ቃል ራሱ ልዩን የሚቀጥለውን ሀሳብ ልታስቡ ያስችላቸዋል እንጂ እማይገባ ነው ብዬ አላስብም። አሁን የሰዎች እጅ የሚያሳየው ምንድን ነው የሚለውን መናገር እፈልጋለሁ። የሰዎች እጅ የሚለው የሚያሳየው ቅድሚያ ቅድም ማቴዎስ 16 ላይ ያለው በጣም ጠቃሚ ነው። ሽማግሌዎች፣ ካህናት እና ጸሐፍት እነዚህ ሶስቱ ሽማግሌዎች፣ ካህናት፣ ጸሐፍት ጌታ ኢየሱስን ከተሸጠላቸው በኋላ እንደሚገሉት ነው። ማቴዎስ 16 ላይ የሚናገረው ስለዚህ፣ እነዚህ ሽማግሌዎች፣ ካህናት እና ፀሐፍቱ ፈሪሳውያኑ፣ በሙሉ ሃይማኖተኞች ነን የሚሉት በሙሉ ለአሰቃዮች ቀጥሎ ለገዢዎች፣ ለወታደሮች እንደሰጡት እንደሚሰጡት የተገለጠ ክፍል ነው። አዎ ጌታ ኢየሱስ በእነሱ ተንቆ ነበር። ተተፍቶበታል፣ ተገፍቷል፣ ተገፏል ተገርፏል። ተመልከቱ። ክርስትና በዋጋ የመጣ እምነት ነው። በዋጋ የመጣ እምነት ማ ተሰቃይቶ ጌታችን ኢየሱስ ክርስቶስ ዋጋ ከፍሎ፣ እነዚህ ሰዎች ሁልጊዜ ጌታ ኢየሱስ እያገለገለ በነበረበት ጊዜ ምን ሊያደርጉት ይፈልጉ ነበር? ይላል ወንጌል። ሁል ጊዜ ሊገሉት ይፈልጉ ነበር። ዮሐንስ ወንጌል ምዕራፍ አምስት ላይ የ38 ዓመት ሽባ የነበረውን ሰውዬ ተነስ ኃጢአት ይቅር ተብሎልሃል ብሎ ሲለው ብድግ ብሎ አልጋውን ተሸክሞ ሲሄድ እንዴት ነው አልጋህን ተሸክመ የምትሄደው? እንዴት እንዴት እንዴት ብለው ፈሪሳውያኑ ያዋክቡት ነበር። ከዛ የሆነ ሰው አልጋህን ተሸከምና ሂድ ብሎኛል ተነስ ብሎ እሱ ማን ነው? አቀው በኋላ ካገኘው በኋላ ጌታ ኢየሱስ መሆኑን አወቀ ሲነግራቸው ለፈሪሳውያኑ ሊገሉት ይፈልጉት ነበር ይላል ጌታ ኢየሱስ ክርስቶስን ሊገሉት ይፈልጉት ነበር። ዝም ሊያሰኙት፣ ሊያስወግዱት የሚችሉት በመስቀል በመግደል ሰው ሁሉ ያየ በመስቀል መግደል እንደነበረ የእግዚአብሔርም ፈቃድ ነው። ያንን ይፈልጉ ነበር። ስለዚህ የሰው ልጅ በሰው እጅ አልፎ ይሰጣል፣ እነሱም ይገሉታል የሚለው ነገር ደስ አይልም፣ ደስ አይልም። ዜናው ግን መረዳት የሚከብድ ነገር አይመስለኝም። እነሱም ይገሉታል የሚለው የሚቀጥለው ነው። አየዋለው ትንሽ እነሱም ይገሉታል። አዎ ጌታ ኢየሱስ ክርስቶስን ገለውታል። ይሄ አልፎ ከተሰጠ በኋላ ከተሰቃየ በኋላ የመጨረሻ ውጤት ነው። ግን ጌታ ኢየሱስ እያላቸው ያለውን ነገር ስሙ። እገደላለሁ። እኔ በማን ነው የምገደለው? በሽማግሌዎች በካህናት በጽሐፍት እነዚህ በሙሉ የሃይማኖት ሰዎች ናቸው። በእነሱ ተወስጄ እገደላለሁ። መከራ ያለው እገደላለሁ። ይህንን የሚለው ለምንድን ነው ብሎ ማሰብ ይቻላል። እኔ እዚህ ጋ ሞትን ፈርቶ ነው ወይ ጌታ ኢየሱስ ያንን ያለው ወይም ደግሞ ደቀ መዛሙርቱ የሆነ እስኳድ ቡድን አቋቁመው እንዲከላከሉለት ነበር ወይ የሚል ጥያቄ አንዳንዴ ስታነቡ ስታስቡም ማሰብ ትችል ይገባቸዋል ብዬ አስባለሁ። ሞትም ፈርቶ አልነበረም ወይም ልዩ ጥበቃ እንዲያደርጉለት አልነበረም። እንደውም አንድ ጊዜ የሚይዙ ሰዎች መተው ልክ መተው ሊይዙት ሲሉ ጴጥሮስ ሰይፉን ከእንትን መዞ አንዱን የአለቃውን አጃቢ ጆሮ በሰይፍ ቆርጦታል እና ጌታ ኢየሱስ ወዲያው ጆሮም ፈውሶ የሰውየውን ቀጥሎለት አንድ ነገር ተናግሯል። ለጌታ ለኢየሱስ የሚሳነው ነገር የለም። የተበጠሰ ጆሮ መቀጠል ይችላል። በነገራችን ላይ ስለዚህ ጌታ ኢየሱስ ክርስቶስ በሰይፍ አይደለም እንደዚህ አይነቱን ነገር የምንከላከለው እና ይመስልሃል እኔ አባቴን ብጠይቅ ሺ ሰራዊት የማይልክልኝ እና በሰከንድ እነዚያን ሁሉ ያሉትን ሰዎች ማጥፋት በሰከንድ እኛንም፣ ሁላችን ይህንን ዓለም በሙሉ ያለውን ሕዝብ በቅጽበት ምናልባት በፍራክሽን ኦፍ ሰከንድ ማጥፋት የሚችል አምላክ ነው እግዚአብሔር። ስለዚህ ግን ለመሞት እገደላለሁ የሚለውን ነገር ስታስቡ ለማን ነው የሚገደለው? ለእኔና ለእናንተ ሲል ለእኔና ለእናንተ ሲል እንደሚሞት ነው። ደህንነት የመጣው በሱ ሞት በኩል ነው። እሱ የሚሞተው የምትክነት ሞት ነው። አንተን አንቺን ተክቶ ነው ጌታ ኢየሱስ መስቀል ላይ ዋጋ የከፈለው። ነፍሰ ገዳዮች በጣም ብዙ ናቸው። በጣም ብዙ ተሰብስበው እንዲሞት እንዲገደል አድርገዋል። እነዚህ ካህናት፣ የሃይማኖት ሰዎች በጣም የሚገርም እውርነት ውስጥ ሊገቡ እንደሚችሉ የሃይማኖት ሰዎች ማሰብ ትችላላችሁ? ተሰብስበው በሙሉ ግደለው! ግደለው! ስቀለው! ስቀለው! እሱን ሳይሆን እኛ በርባንን ነው የምንፈልገው። በርባን፣ ነፍሰ ገዳዩን ነፍሰ ገዳዩን ነው የምንፈልገው። ይህንን ግን ስቀለው እያሉ ይጮሁ እንደነበረ ወንጌል ካነበባችሁ አስተውላችኋል። እና ግን ለጌታ ለኢየሱስ ክርስቶስ ሞት መጨረሻ አልነበረም። በሶስተኛው ቀን ምን ሆኗል? ተነስቷል። የመጀመሪያው የወንጌል የቤተ ክርስቲያን ስብከት የመጀመሪያው ስብከት የተሰበከው ሐዋርያ ሥራ ምዕራፍ ሁለት ላይ ነው። ጌታ ኢየሱስ ሞቶ አርጎ በአርባኛው ቀን ተነስቶ በሶስተኛው ቀን ተነስቶ በአርባኛው ቀን አርጎ በአስር ቀን ዲፈረንስ አለ። በሀምሳኛው ቀን የበዓለ ሀምሳ የጴንጤቆስጤ ቀን መንፈስ ቅዱስ በደቀ መዛሙርቱ ላይ ወረደ። ያን ጊዜ ጴጥሮስ ተነስቶ ሰበከ እና ሲሰብክ ምንድን ነው ያለው? እዚህ ጽፌላችኋለሁ። ጴጥሮስ ሐዋርያ ሥራ ምዕራፍ ሁለት ላይ እሱ በተወሰነው ምክርና በቀደመው የእግዚአብሔር እውቀት ተሰጥቶ ነበር። ጌታ ኢየሱስ በእግዚአብሔር አብ ወልድ መንፈስ ቅዱስ ምክር እና በቀደመው የእግዚአብሔር እውቀት ወደ ዓለም መጣ። እናንተ ከወሰዳችሁት በኋላ ህዝቡን ነው የሚናገረው በአመፀኞች እጆች ሰቅላችሁ ገደላችሁት፣ ብሎ አሁን በሶስተኛው ቀን ተነሳ የሚለውን ለማሳየት እሱንም እግዚአብሔር የሞትን ጣር አጥፍቶ አነሳው። ምክንያቱም በሞት ቁጥጥር ሥር ሊያዝ አይቻልም ነበርና ብሎ በሶስተኛው ቀን ይነሳል። በአለቆች፣ በካህናት፣ በሃይማኖት ሰዎች አልፎ ይሰጣል፣ ይያዛል፣ መከራያል። አልፎ ይሰጣል፣ ይገደላል። ግን ሞት የማይዘው ሞት የማያስረሳው ሞት በእሱ ላይ ስልጣን የሌለው ያልነበረው እንደሆነ የሚያሳይ ነው። እግዚአብሔር ይመስገን። በሦስተኛው ቀን ይነሳል። ለጊዜው ከስጋው ይለያል የእኛን ሞት ተክቶ ግን በሶስተኛው ቀን ተነስቷል። ደቀ መዛሙርቱ አይተውታል። መቃብሩ ባዶ ነበር፣ አሁንም ባዶ ነው። በአይናቸው አይተውታል ከሞት ተነስቷል። አርባ ቀን ተነስቶ አስተምሯቸዋል። እግዚአብሔር እየተመሰገነ ይሁን። ስለዚህ ይሄ ልክ እንዳለ ይህንን ነገር በኋላ ለምንድን ነው ያልገባቸው የሚል አንድ ጥያቄ ላይ መጣበታለሁ። ግን ጌታ ኢየሱስ ክርስቶስ እነዚህን ነገሮች ያስተምራቸው ነበር ነው የሚለው። ቁጥር 31ን ስታዩ የሰው ልጅ በሰዎች እጅ አልፎ ይሰጣል። አሁን የዘረዘርኳቸውን ነገሮች የሰው ልጅ በሰዎች እጅ አልፎ ይሰጣል፣ እነሱም ይገሉታል። ከተገደለ በኋላ በሶስተኛው ቀን ይነሳል ብሎ ያስተምራቸው ነበር። አሁን ጥቂት ነገር በሀሳባችሁ እንዲመጣ እዚህ ያስቀመጥኩትን ነገር እንድታስቡ ፈልጋለሁ። አሁን ጌታ ኢየሱስ ነው የሚያስተምረው። ምናልባት በምድር ላይ አስተማሪ ሆነው ከቆዩ ወይም ከኖሩ ወይም አሁንም ካሉ ሰዎች ጋር የጌታ ኢየሱስን አስተማሪነት እንዲሁ ለማወዳደር ሞክሩ። ጌታ ኢየሱስ አስተማሪነቱ ከአስተማሪዎች ሁሉ በላይ ነው። ረቂቅ ነው። እሱ አምላክ ነው በሰው ሥጋ ተገልጦ የነበረ ግን ሲያስተምር እንደኔ አይደለም የሚያስተምረው። በጣም የተለየ ነው። የጌታ ኢየሱስ አስተማሪነት ሰው ሆኖ ነው ያስተምር የነበረው፣ ግን እሱ ሲያስተምር መንፈስ ቅዱስ አብሮት ስለሆነ የሰዎችን አይምሮ የሚያበራ ነው ብዬ አስባለሁ። እኔ ምንድን ነው እንደ ከደቀ መዛሙርቱ የምትመኘው ነገር ምንድን ነው ብላችሁ ብትጠይቁኝ የምመኘው ዓለምም በሰላሳ አመት ውስጥ ማዳረሳቸውን ኦፍኮርስ እመኛለሁ እንደዛ አይነት የወንጌል አገልግሎት ቢኖረኝ ግን ከምመኘው ሁሉ የምመኘው ጌታ ኢየሱስ እግር ስር ቁጭ ብሎ መማር ነው ጌታ ኢየሱስ አስተማሪ ቢሆን ልክ እንደ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ ጥበበኛ ነው ሀያል ነው አስደናቂ አስተማሪ ነው የፕሮፌሰሮች ፕሮፌሰር የአስተማሪዎች አስተማሪ ሁሉን የሚያውቅ አስተማሪ። እኛ የሆነ ነገር አውቀን ነው የምናስተምረው፣ እሱ ግን ሁሉን ነገር ነው የሚያውቀው። የማያውቀው ምንም ነገር የለም። ስለዚህ ያስተማራቸው ጌታ ኢየሱስ ነው። ግን በጣም ድንቅነቱን እያሰብኩ ያለሁ አሁን የጌታ ኢየሱስ ክርስቶስ የማስተማር ዘዴ በዓለም ካለ የማስተማር ዘዴ የተለየም እንደሆነ አስባለሁ። እነዚህን ነገሮች ሲያስተምር በደንብ አእምሯቸው ግልጥ እንዲሆን አድርጎ እንዳስተማራቸው አስባለሁ። ስለዚህ ተመልከቱ ብሎ ያስተምራቸው ነበር የሚለውን አስተማሪው ጌታ ኢየሱስ ክርስቶስ ነው የሚቀናባቸው ናቸው። ከዚህ የተነሳ ደቀ መዛሙርቱ እና እንዳውም አንድ ጊዜ እዚህ ሉቃስ አስርን ጠቅሻ ያለው ጌታ ኢየሱስ ክርስቶስ ቁጥር 23 እና 24 ላይ እኔ ላችኋለሁና ብዙዎች ነቢያትና ነገስታት እናንተ የምታያቸውን እነዚያን ነገሮች ለማየት ፈልገው ነበር፣ ነገር ግን አላያቸውም። እላይ ለብቻቸው ዞር ብሎ ወደ ደቀ መዛሙርት ዞር ብሎ ለብቻቸው እናንተ የምታዩትን የሚያዩ ዓይኖች እየተባረኩ ናቸው። እናንተ የምትሰሟቸውን እነዚያን ነገሮች ለመስማት ፈልገው፣ ነገር ግን አልሰሟቸውም አላቸው። ስለዚህ በጌታ በኢየሱስ ክርስቶስ መማር ጌታ ኢየሱስ የሚያደርገውን የሚያስተምረውን ነገር ማየት ያን ጊዜ እንኳን እጅግ በጣም አስደናቂ እንደነበረ ማሰብ አስፈላጊ ነው። የጌታ አስተማሪነት ድንቅ ነው። የጌታ አስተማሪነት ድንቅ ነው ብቻ ተብሎ የሚታለፍ አይደለም። አይምሮን ሁሉ የሚያበራ ነው። እኔ እዚህ ጌታን ተቀብዬ በክርስትና እምነት ሳድግ ብዙ አስተማሪዎች፣ ብዙ ሰባኪዎች አይቻለው። እንዳየው ግልጽ መሆን አለበት ብዬ ያስባለሁ። እዚህ አሜሪካ ውስጥ በጣም በጣም የሚገርሙ የሚገርሙ አስተማሪዎች እኔ ሌላ ሀገር በነበርኩበት ጊዜ መጥተው ያስተምሩ ነበር እና እንደዚህ ብዬ ያስብያለሁ። እንዲሁ እነዚህን አስተማሪዎች አንድ ቀን እንኳን ተምሮ መሞት እንዲህ ትልቅ እድል ነው ያልኩባቸው ሰዎች አሉ። አሁን ሞተዋል ብዙዎቹ። የሚገርሙ ሰዎች ናቸው። እንዴት የእግዚአብሔርን ቃል እንደሚረዱ እንዴት ተረድተው ደግሞ እንደሚያስተምሩ። ጩኸት የለም ምን የለም። የእግዚአብሔርን ቃል አንስተው ይተነትናሉ እና ውስጣችሁ ይበራል። ራሱ ውስጣችሁ ይበራል እና ጌታ ኢየሱስ ክርስቶስ ቢሆን ደግሞ ምን አይነት እንደሆነ ልታስቡ ትችላላችሁ። እና ጌታ ኢየሱስ እያስተማራቸው እነዚህ ሰዎች አልገባቸውም የሚደንቅ ነው። እና ደቀ መዛሙርቱ ለምን አልገባቸው? ቁጥር 32 ላይ ማርቆስ 9 ቁጥር 32 ላይ ነው። እነሱ ግን ያንን ቃል አልተገነዘቡም ማለት እነሱ ግን ያ ቃል አልገባቸውም ማለት ነው። ደግሞ የሚገርም ነው ይሄ፣ ቁጥር 32 እሱንም ለመጠየቅ ፈርተው ነበር ይላል። እና እዚህ ላይ ሁለት ነገሮች ስለ ደቀ መዛሙርቱ ነው ምና፣ አንደኛ ያንን ቃል አልተገነዘቡትም በቀጥታ ምን ማለት ነው አልገባቸውም ነው ቃሉ አልገባቸውም ግን የተናገራቸው ቃሉት የማይገቡ ነበሩ ወይ አሁን የሰው ልጅ የሚለውን ቅድም ተናግራሉ ስለ ራሱ ነው የሰው ልጅ የሚለው የሰው ልጅ አልፎ ይሰጣል ይሄም ደግሞ ግልጽ ነው የሆነ ሰው አሳልፎ እንደሚሰጠው ነው ማን እንደሆነ ባይታወቅም ግን አባባሉ ግልጽ ነው ማን ነው አሳልፎ የሚሰጥህ ማለት ይቻላል ግን ይሄ የማይገባ ነገር አይመስለኝም። የሰው ልጅ በሰው እጅ ነው ደግሞ አልፎ የሚሰጠው በሰው እጅ ነው። ይሄም ግልጽ ነው። የሰው ልጅ ይገደላል። ደስ አይልም፣ ግን ይሄም ግልጽ ነው። ደስ አይልም። አሁን የምትወዱትና የምታከብሩት ሰው በተለይ በደቀ መዛሙርቱ አይን ብትሆኑ ነገ ንጉስ ሆኖ በግራና በቀኝ እንቆማለን ያንን ነው ምንጠብቀው እያሉ ስራቸውን ሁሉ ትተው የተከተሉት ሰው እገደላለሁ ሲላቸው ሾክድ ሳይሆኑ አይቀሩም። የማይገባ አይደለም ግን ደስ አይልም። ይህም የማይገባ አይደለም የሰው ልጅ ከተገደለ በኋላ በሦስተኛው ቀን ይነሳል የሚለው ሊገባ ይችላል። ግን እንዴት ሊሆን ይችላል? ይሄ በታሪክ ተደርጎ የሚታወቅ ነገር አይደለም። ስለዚህ ከአንድ አማኝ እንዳውም ሊወጣ ይችላሉ። ከአንድ አስተማሪ እንደዚህ አይነት ነገር በሶስተኛው ቀን እነሳለሁ፣ እገደላለሁ፣ በሶስተኛው ቀን እነሳለሁ የሚለው ይሄ ፍልስፍና ነው ወይስ ደግሞ ዝም ብሎ ምትሃት ነው ወይስ ደግሞ ምን ማለት ነው ብለው ይሄንን ሊጠይቁ ይችላሉ። ይሄ ላይገባቸው ይችላል። ሌላው ነገር ግን በጣም ግልጥ ነው። በሶስተኛው ቀን ይነሳል። አንዳንድ ነገሮች እዚህ ያስቀመጥኩት ከባዶች ሊሆኑ ላይገቡን ይችላሉ። ግን አንዳንድ ነገሮች አሁን በክርስትና እምነት ራሱ ባይገቡን ምንድን ነው የምናደርገው? ባይገቡን ክርስትና ውስጥ ወይም በሕይወታችን የምናልፍበት ነገር ባይገባን ምንድን ነው የምናደርገው? እኔ ሶስት ነገሮች ማድረግ አለብን። ልክ በደቀ መዛሙርቱ ተምሬ ሶስት ነገሮች ማድረግ አለብን ብዬ አስባለሁ። አንደኛ የጌታን ቃል የጌታ ቃል ስለሆነ በእምነት መቀበል አለብን፣ እኛ አማኞች በሙሉ ሁለተኛ ጌታ በጸሎት እንዲገልጥልን መጠየቅ አለብን። አባታችን ነው። ፓስተር ሊያስተምር ይችላል። ግን ፓስተርም እያስተማረ የማይገባኝን ነገር እግዚአብሔር ፊት ቀረብ ብዬ እግዚአብሔር ይሄ ነገር አልገባኝም፣ ግለጥልኝ ልንል እንችላለን። እኔ ብዙ ጊዜ ብዬ እግዚአብሔር ብዙ አብርቶልኛል። ሶስተኛ ከኛ ከቀደሙት መጠየቅ አለብን። አሁን እኔ እዚህ ቤሪያ የሬዲዮ አገልግሎት አለ፣ 24 ሰዓት አገልግሎት የተወሰነ ሰዓት በሳምንት አስተምራለሁ። አንድ ሰዓት ተኩል ያህል አንድን ሰዓት አስተምሬ ጥያቄና መልስ ጊዜ እሰጣለሁ፣ እና ሰዎች ያልገባቸውን ነገር ይጠይቃሉ። ልክ ነው፣ ሰዎች መጠየቅ አለባቸው ያልገባቸውን ነገር። ስለዚህ እምነት እንደገና፣ ጸሎት እንደገና፣ ደግሞ ከኛ የበለጠ ያውቃሉ የምንላቸውን ሰዎች መጠየቅ ካልገባን፣ በጣም አስፈላጊ ነገር ነው። ደቀ መዛሙርቱ ብዙ ጊዜ ጠይቀው ያውቃሉ። ግን አንዳንድ ጊዜ እዚህ ጋር እንደተገለጠው ሳይጠይቁ በቃ አልጠየቁም። ለመጠየቅ ፈርተው ዝም አሉ። ለመጠየቅ ፈርተው ዝም አሉ። ስለዚህ ሁለተኛው ነጥቤ ነው ለመጠየቅ ፈርተው ዝም አሉ የሚለው እና ለመጠየቅ ፈርተው ዝም አሉ እና ጌታ ኢየሱስ ይሄ ይሄ ነገር የተነገረበትን ቦታ በነግራችሁ ጥሩ ነው። ይሄ ማርቆስ 9 ማቴዎስ 17 ላይ የተነገረ የሆነ ነገር ነው። ማርቆስ 17 ላይ ትምህርቱና ደቀ መዛሙርቱ አልገባቸውም የሚለውን አናይም፣ ግን ማቴዎስ 17 ላይ ማለት ነው። ማርቆስ 9 ማቴዎስ 17 እና አሁን አውዱን ስታዩ ጌታ ኢየሱስ ማርቆስ 9 ሲጀመር ተራራ ላይ ወጣ። ሶስት ሰዎች ይዞ ወጣ፣ ጴጥሮስን ያዕቆብንና ዮሐንስን ተራራው ላይ ፊቱ ተለወጠ እና ኤልያስንና ሙሴን አዩ ሶስቱ ደቀ መዛሙርት። ከዛ ከተራራው ላይ ሲወርዱ በጣም አስደናቂ ክስተት ነው። እየወረዱ ጌታ ኢየሱስ የሰው ልጅ ከሙታን እስከሚነሳ ድረስ ያዩትን ነገር ለማንም እንዳይናገሩ አዟቸው እርስ በርሳቸው ከሞት መነሳት ምን ማለት ነው እያሉ ይነጋገሩ ይጠያየቁ እንደነበረ ይናገራል ቃሉ። የሚገርም ነው። ለምን አልገባቸውም? እኔ ይህን ለምን አልገባቸውም የሚለውን ነገር ለማስረዳት ስመጣ የምመጣው ማቴዎስ 16 ቁጥር 23 ላይ ነው። ይህንን በደንብ ብናያይዘው ጥሩ ነው። ተመልከቱ፣ ማቴዎስ 16 ቁጥር 27 ላይ እሱ ግን ዞሮ ለጴጥሮስ ለጴጥሮስ ቁጥር 22 ላይ ጴጥሮስ ጌታ ኢየሱስን ገሰጸው። ቁጥር 21 ላይ ጌታ ኢየሱስ የሰው ልጅ አሁንም በካህናት፣ በአለቆች፣ በሽማግሌዎች፣ በጸሐፍት ይያዛል፣ ከነሱ መከራ ይቀበላል፣ ከዛም እንዲገደል አሳልፎ ይሰጡታል፣ ይገደላል፣ ግን በሶስተኛው ቀን ይነሳል ብሎ ሲናገር ነው ኖ ኖ ኖ እንደዚህ አይነት ነገር ማሰብ የለብህም ብሎ ጌታ ኢየሱስን ሊከላከል የፈለገው ያን ጊዜ ጌታ ኢየሱስ እንዲህ ብሏል ለጴጥሮስ በደንብ ስሙ አንተ ወደ ኋላ ሂድ። ጴጥሮስን ነው ጌታ ኢየሱስ የሚለው። ሰይጣን ለእኔ እንቅፋት ነህና ብሎ ተናገሩ። ሶስት ነገር ለጴጥሮስ አሁን ጌታ ኢየሱስ እንዲህ ይናገራል ብላችሁ ላትገምቱ ትችላላችሁ፣ ግን ተናግሯል። ይሄ እውነት ነው የተናገረው ነገር ነው። ወደ ኋላ ሂድ። ምክንያቱም የሚናገረው ነገር ከእግዚአብሔር ቃል ውጪ እግዚአብሔር ካቀደው ውጪ የሆነ ነገር ነው ጴጥሮስ የሚናገረው። አንድ ጊዜ አንተ ክርስቶስ የእግዚአብሔር ልጅ ነህ። እዚህ ጋር ደግሞ መጥቶ ኖኖ እንደዚህ አይነት ነገር ክርስቶስ ሆነ መሰቀል የለብህም የሚል ነገር ነው እየተናገረ ያለው እና ወደኋላ ሂድ ሰይጣን ለእኔ እንቅፋት ነህ፣ ብሎ ከተናገረ በኋላ የተናገራቸው ነገሮች ምናልባት ሙሉ ስብከት ያስፈልጋቸዋል ብዬ እያሰብኩ ነው። እነዚህ አሁን ቀጥሎ ያሉት አንተ የሰዎችን ነገሮች እንጂ የእግዚአብሔርን ነገሮች አታስብምና ብሎ ተናገረው። ደቀ መዛሙርቱ ለምንድን ነው ያልገባቸው የሚለውን ነገር ሳስብ፣ እኔ ልክ መልሱ ያለው እዚህ ጋር ነው ብዬ ነው የማስበው። የሰዎችን ነገር ብቻ የምታስብ ከሆነ፣ የእግዚአብሔርን ነገሮች የማታስብ ከሆነ፣ ለአንተ መንፈሳዊ ነገር ለመረዳት ከባድ ነው። ስለዚህ የሰዎችን ነገር ማሰብ የሰዎችን ነገሮች ብቻ ማሰብ ደቀ መዛሙርትን በጣም ጎጥቷቸዋል። የሰዎችን ነገሮች ብቻ ማሰብ አደገኛ ነው። የሰዎችን ነገሮች የሚለው ነገር አሳሳቢ ነው። ይሄ የሰዎች ፍልስፍና፣ የሰዎች ፍላጎት፣ የሰዎች ምኞቶች ብዙ ብዙ ነገሮችን ያካተተ ነው። የሰዎችን ነገሮች ብቻ ነው የምታስበው። የሰዎችን ነገሮች ብቻ በማሰብ ጴጥሮስ የሰይጣን ሁሉ መጠቀሚያ ይሆናል። የሰይጣን አፍ እኮ ነው የሆነው አሁን እዚህ ጋር አይሁንብህ፣ አይደረግብህ፣ ይሄ ከአንተ ይራቅ ብሎ ጌታ ኢየሱስን ሲናገር እያሰበ ያለው የማንን ሀሳብ ነው? የሰዎችን ነገሮች ብቻ እያሰበ ነው። የሰዎችን ነገር ብቻ ማሰብ ኪሳራ ነው፣ ጥርጥር ውስጥ መውደቅ ነው፣ ክደት ነው። የሰዎችን ነገር ብቻ ማሰብ ጴጥሮስ በጣም አስጨናቂ ሁኔታ ውስጥ እንደሆነ መገመትና ማሰብ ትችላላቸው። አሁን ጴጥሮስ ብቻ አይደለም ሌሎቹም ደቀ መዛሙርት ለምንድን ነው ያልገባቸው? አሁን በጣም በእውነት እዚህና ሌላም ሀገር አንድ ነገር ሰዎች ሳይገባቸው ወይም ደግሞ ይሄ ነገር ግልጽ አይደለም ወይ ብለው ሲናገሩ ይሄ እኮ ሮኬት ሳይንስ አይደለም ይላሉ። ሰዎች ማለት በጣም ምስቅልቅል አይደለም ሊገባ የሚችል ነገር ነው ማለት ነው። እና የጌታ ኢየሱስ ክርስቶስ የተናገረው ነገር በተለይ ለደቀ መዛሙርቱ የሚገባ ነገር ነበር ብዬ አስባለሁ። ግን ለምን አልገባቸውም? የሰዎችን ነገር የሰዎችን ነገሮች በማሰብ ላይ ስለነበሩ። የሰዎችን ነገሮች ማሰብ የእግዚአብሔር ነገሮች እንዳይገባን የሚያደርግ ከፍተኛ እንቅፋት ነው። የሰዎችን ነገሮች ስናስብ ሰዎችን ደስ የምናሰኝበትን ነገር ነው የምናስበው። የሰዎችን ነገሮች ስናስብ በእምነታችን ማመቻመች ውስጥ እንድንገባ የሚያደርግ ነው። የሰዎችን ነገሮች ስናስብ የእግዚአብሔርን ቃል ከሰዎች ነገሮች ጋር ለማቀላቀል ወይም ደግሞ ለማደባለቅ በጣም አደገኛ አቋም ውስጥ እንገባለን ማለት ነው። የሰዎችን ነገሮች አሁን እዚህ ምድር ላይ ይህን ጠቅሼ ወደ ማጠቃለያ እመጣለሁ። ዘፍጥረት ምዕራፍ አንድ ቁጥር አንድ እና ዘፍጥረት ምዕራፍ አንድ ቁጥር ሁለት ተመልከቱ። በምዕራፍ አንድ ቁጥር አንድ እና ቁጥር ሁለት መካከል ምን ሆኗል? ብለው የሚያምኑ አማኞች አሉ። የዓለም ከዚህ በፊት የነበሩ ፕሪ አዳማይት ነው የሚሏቸው ከአዳም በፊት የነበሩ በሚሊዮን የሚቆጠሩ ሰዎች በምድር ላይ ነበሩ። እና ዘፍጥረት ምዕራፍ አንድ እና ምዕራፍ ሁለት መካከል ምድር ባዶ ነበረች የሚለው በጣም ብዙ ሰዎች በምድር ላይ የጠፉበት የሞቱበት ወቅት ነበር ብለው ይናገራሉ። እነዚህ ሰዎች ለምንድን ነው? ይሄ ጋፕ ቲዎሪ የሚባል ትምህርት ነው እና ኢትዮጵያ ውስጥ ተተርጉሞ የተሰራጨ መጽሐፍ አለ። ስለዚህ በጣም በጣም የሚገርም ነው። ማንም ሰው ይሄ ነገር ትክክል አይደለም ያለ ሰው ሰምቻ አላቅም ይገርማል። ግን ይሄ ቲዎሪ ራሱ እንዲመጣ የሆነው በምን ነገር ነው? የሰዎችን ነገር ብቻ በሚያስቡ ሰዎች ነው። ክርስትናን ከኢቮሉሽን ጋር እንዴት እናስታርቀው የሚሉ ሰዎች ናቸው። ይሄንን ያመጡት ፎሲል ሚሊዮን ዓመት የሚለውን በምንድን ነው ልንረዳው የምንችለው? ልክ እንደ ዓለማውያኑ እንደ ኢቮሉሽኒስቶቹ ለመረዳት አንድና አንድና ቁጥር አንድና ቁጥር ሁለት መካከል እንዲህ አይነት ነገር ነበር ብንል ዚስ ሜክስ ሴንስ ብለው ነው ያመጡት። ይሄ የማንን ነገር ማሰብ ነው? የሰዎችን ነገሮች ማሰብ ነው። የብዙ የሐሰት ትምህርቶች የመነጩት እና ያሉት አሁንም የሰዎችን ነገር በማሰብ ነው። ይሄ በጣም ሲሪየስ ነገር ነው። አንተ የሰዎችን ነገሮች እንጂ የእግዚአብሔርን ነገሮች አታስብም። የእግዚአብሔርን ነገሮች አሁን በጌታ በኢየሱስ ክርስቶስ እየተገለጡ ናቸው። ቀደም ብሎ ጴጥሮስ አግኝቶት ነበር። አንተ ክርስቶስ የእግዚአብሔር ልጅ ነህ። የእግዚአብሔር ነገር ነው። የእግዚአብሔር ነገሮች ከሰዎች ነገሮች የተለዩ ናቸው። የሰዎች ነገሮች በኃጢአትና በኃጢአተኝነት የተሞሉ ናቸው። የእግዚአብሔር ነገሮች በጽድቅ በቅድስና በእውነት ላይ የተመሰረቱ ናቸው። አይምሯችን ለሰዎች ነገሮች ክፍት ሲሆንና ከእግዚአብሔር ነገሮች ሲርቅ በምንም ነገር ጤናማ ክርስትና አይኖረንም። ስለዚህ እኔ እግዚአብሔርን የምለምነው ለእናንተ ይህም መልእክት ለሰማችሁ ከሁለቱ ነገሮች መካከል አንዱን አጥበቃችሁ መያዝ አለባችሁ። የእግዚአብሔርን ነገሮች የምናስብ ከሆነ እውነተኛ የእግዚአብሔር ተከታዮች እንሆናለን። የሰዎችን ነገሮች ከእግዚአብሔር ነገሮች ጋር አዛምደን ለመሄድ የምናስብ ከሆነ ልክ እንደ ጴጥሮስ አይነት አስጨናቂ እና በጣም እግዚአብሔር የሚገስጸው አይነት ሰው ወደ መሆን እንሄዳለን እና ለምን አልገባቸውም? አሁንም መልሴ የሰዎችን ነገሮች ትኩረት ስላደረጉ የሰዎችን ነገሮች በጣም በማሰብ ላይ ስለቆሙ። ማጠቃለያ ሀሳብ ግልጽ የነበረው ትምህርት ለደቀ መዛሙርቱ ጌታ ኢየሱስ ሞቶ እስኪነሳ ድረስ አልገባቸውም ነበር። የጌታ ኢየሱስ ነገር በጣም ግልጽ ያልሆነላቸው ብዙ ሰዎች አሉ። አሁንም እናንተስ እናንተስ የጌታ ኢየሱስ ክርስቶስ ነገር ግልጽ ሆኖላችኋል? ያስተማራቸው ትምህርቶች ግልጽ ሆኖላችኋል ጌታ ኢየሱስ አንድ ቀን ይመጣል ተመልሶ ያስ ግልጽ ሆኖላችኋል አንድ ቀን ይመጣል እሱ እግዚአብሔር ነው ስጋ ለብሶን የመጣው ስለኛ ተካደ ስለኛ ተሰጠ ስለኛ በመስቀል ላይ እኛን ተክቶ ተሰቀለ ሞተ እኛ የእሱ ፍሬዎች ነን ግን የሰዎችን ነገር ብቻ የምናስብ ከሆነ እነዚህ ነገሮች በሙሉ ከአይምሮችን ልክ እንደ ላጲስ እርሳስ እንደሚያጠፋው ይደበዝዙ እና ከአይምሮችን ከልባችን ጠፍተው አስደናቂ አሳፋሪ፣ አስፈሪ የሆነ የሕይወት ማሽቆልቆል ውስጥ እንወድቃለን እና ልለምናችሁ በጌታ የእግዚአብሔርን ነገሮች አስቡ። የእግዚአብሔርን ነገሮች አስቡ። ከሞት ጌታ ኢየሱስ ተነስቷል። እርግጥ ነው እኛም እንነሳለን። ይመጣል አብረነው እንሆናለን። አብረነው የምንሆን ሰዎች መጥቶ ከሆንን በዚህ ምድር ላይ የሰዎችን ነገሮች ሳይሆን የእግዚአብሔርን ነገሮች እያሰብን በእግዚአብሔርና በሰዎች ፊት ፍሬያማዎች ሆነን ጌታ ኢየሱስ ክርስቶስን እንደምናገለግል እርግጠኛ እንደሆነ አምናለሁ። የእግዚአብሔር ነገሮች በአይምሯች ውስጥ ቦታ እንዲይዙ ሁል ጊዜ መጸለይ ያስፈልጋቸዋል። አብረን እንጸልይ። ቅዱስና ታላቅ የሆንከው እግዚአብሔር ስለ ቅዱስ እውነትህና ስለ ታላቁ መገለጥህ እናመሰግንሃለን ደቀ መዛሙርቱ ያልገባቸው ግልጽ የሆነው ነገር እንዴት እንዳልገባቸው ለምን እንዳልገባቸው ባየንበት በዚህ ሰዓት በመጨረሻ የሰዎች ነገሮች ስለሚያስቡ እንደነበረ እንድናስተውል ስለረዳሃን ከዛ አይነት ማሰብ ስለ እግዚአብሔር ነገሮች ወደ ማሰብ እንድንመጣ እንድንረዳ እንድትረዳን በጌታ በኢየሱስ ስም እንለምናሃለን ስለ ቅዱስ ቃልህና እውነትህ ክብር ላንተ ይሁን ወንድሞችን እና እህቶችን ባርካቸው ሁላችንም ባርከን ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን አራተኛው መዝሙራችን ቁጥር ሰባት ነው ቁጥር ሰባት ስለዚህ የሚቀጥለው ሳምንት ጀምሮ ለአራት ሳምንት አልኖርም እኔ እና እዚህ የምትቆዩ ወደ ሌላ ሀገር የማትጓዙ ወገኖች እሁድ እሁድ ያው ቤተክርስቲያን ጠዋት መምጣታችሁን አታቋርጡ። በጣም ጥሩ ነው እሁድን ለጌታ መስጠት እና እግዚአብሔር ይባረካችኋል። ጌታ ይመስገን። ቁጥር ሰባት